የሕወሓት ማዕከላዊ ኮሚቴ መግለጫን በተመለከተ በመቐለ ዩኒቨርሲቲ የፖለቲካል ሳይንስ ረዳት ፕሮፌሰር የማነ ዘርአይን አነጋግረናቸዋል። እሳቸው ከሰጡን ሰፊ ማብራሪያ የተወሰነውን እናስደምጣችሁ። በተለይ ለየት ያለ ነገር ያነሳው ምንድን ነው? አወጣጡ ላይ ስልጣኑ የሰራ ስልጣን ሳይሆን የምክር ቤት እንደሆነ ስለዚህ የስልጣን ኢሹም ተነስቷል። የኢህአዴግ ምክር ቤት ነበር ማየት የነበረበት፣ ስልጣን ዲስከስ አድርጎ ወደ ኢህአዴግ ምክር ቤት ያመጣው መግለጫ መስጠት አቋም መያዝ አልነበረበትም። አንደኛ። ሁለተኛ የኢህአዴግ ምክር ቤት ህዝቡ፣ የተለያዩ አካላት ይልና አጋር ድርጅቶችም የሚል አንስቷል እና አጋር ድርጅቶች በዚህ እጅ ሊኖራቸው ይገባል የሚል አንስቷል። ስለዚህ መንግስት ጋር ሲሄድ የሚቀሩ ፕሮሲጀሮች እንዳሉ ጠቁመዋል። እና በአጠቃላይ እኔ ስገነዘብ በደንብ ጊዜ ሰጥተው የተወያዩባቸው እንዳልሆኑ ከውይይት በኋላም የተስማሙባቸው እንዳልሆኑ እና ካልተስማሙ ልዩነት ካለ ደግሞ የተለያዩ መድረጆችን ለመጠቀም እየፈለጉ እንደሆነ የኢህአዴግ አመራር አካላት ያሳየኝ ነው። ስለዚህ በአካሄዱ ላይ በሰብስ ላይ ልዩነቶች እንዳሉ አንድ እንዳልሆኑ በስራ አስፈጻሚ፣ ምክንያቱም ስራ አስፈጻሚውን ነው እየወቀሰ ሄደው እና አንድ እንዳልሆኑ የሚያሳይ ነው ብዬ ነው። ወስ በተያያዘ ዜና የኢህአዴግ ስራ አስፈጻሚ ኮሚቴ ያስተላለፈውን ውሳኔ በመቃወም የአናሳው ብሔረሰብ የኢሮብ ተወላጆች ዛሬ በአድግራት ከተማ ቁጣቸውን በሰላማዊ ሰልፍ ገልጸዋል። ከተሳታፊዎቹ የተወሰኑትን አነጋግረናል። ስሜ መምህር ፀሐይ ዘውዴ ይባላል። በአዲግራት ዩኒቨርሲቲ ሶሺዮሎጂ ትምህርት ክፍል አስተማሪ ነኝ። የኢሮብ ህዝብ በታሪክ ኢትዮጵያ መሆኑን ታሪክ አለው። ሁለተኛ ነገር ደግሞ የኢሮብ ህዝብ ሁለት ላይ ከተከፈለ ማይኖሪቲ ግሩፕ ነው። የአንድ ሰው ልጆች ናቸው። ሁሉ ነገር በአንድ ላይ ተካፍሎ በአንድ ላይ የሚኖር ህዝብ እስከሆነ ድረስ በሁለት ከተከፈለ ማይኖሪቲ ግሩፕ ሊያጠፋ የሚችል ነገርና ኢፍትሃዊ የሆነ ውሳኔ ስለሆነ ይሄ ውሳኔ እኛ በመሬታችን እንሞታለን እንጂ መቀበል አንችልም። አንገሶም እባላለሁ። አንገሶም አዳጅ። ተቃውሟችን ያው ባለፈው የኢህአደግ ስራ አስፈጻሚ ኮሚቴ በኢትዮ ኤርትራ ድንበር ያስተላለፈው ውሳኔ በመቃወም ነው። ሰልፉ ህዝቡ የወጣው ዛሬ መፈክሮቹ ንብረት ይሸጣል እንጂ ህዝብ አይሸጥም፣ የአናሳ ብሔር መብት ይከበር፣ የዓለም አቀፍ ማህበረሰብ የህቡራት መንግስታት ዩናይትድ ኔሽንስ የምንላቸው አፍሪካን ዩኒየን ድምጻችን መስማት አለባቸው የሚሉ መፈክሮች እየተሰሙ ናቸው። እንግዲህ ወልደማርያም ስራት እባላለሁ። የኢህአደግ ውሳኔ የህዋህት ማዕከላዊ ኮሚቴ ያወጣውን መግለጫ እኛን የሚጎዳ ስለሆነ አናሳ ብሔረተሰብን በሁለት ላይ የሚከፍል ስለሆነ ተቃውመናል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም